ጌታቸው፣ የዘንድሮ የአፍሪቃ ህብረት ጉባኤ ትኩረት የአፍሪቃ ህብረት ላይ የሚደረግ ማሻሻያ ነው ተብሏል። ምን ማለት ነው? እስቲ አብራራው። ይሄ ማሻሻያ የተባለው ምንድን ነው? እስከ ዛሬ ድረስ የሚወጡት ሁሉ ውሳኔዎች ተግባራዊ አልሆኑም። ያልሆኑበት ምክንያት ምንድን ነው የሚለውን ኔፓድ የሚባል አለ። የአፍሪካን ልማት በተለያዩ ዘርፎች የሚያጠናና ተግባራዊነቱን የሚከታተል ነው። ስለዚህ በአዲስ መልክ የሚታየው ምንድን ነው? ይሄን ተግባራዊ ለማድረግ ሶስት ነጥቦች ናቸው የተነሱት። አንደኛው ይሄ በእርዳታ የሚመጣው ሀያ አምስት ቢሊዮን የአሜሪካን ዶላር ሲሆን ከውጭ በኢንዱስትሪ ከበለጸጉት ሀገሮች ከአፍሪካ ግን በህጋዊ ባልሆነ መንገድ ዝውውር ገንዘብ የሚወጣው ወደ አምሳ ቢሊዮን ዶላር ነው። ይሄ ማነቆ ከተደረገለት እንዳይወጣ ከተደረገ ከውጭ የምናገኘውን እርዳታ የበለጠ ይጠቅማል የሚለው ነው አንዱ ሁለተኛው የሚወጡትን ውሳኔዎች ተግባራዊ ለማድረግ ማጠናከር አለብን ነው እንትኑ አፍሪካ ህብረትን። ስለዚህ ቀደም ብሎ ይሄ የኔፓድ ድርጅት አንድ በአንድ አባል ሀገሮችን አነጋግሮ ዜሮ ነጥብ ሁለት በመቶ ከብሔራዊ ባጀታቸው ቢመድቡ ተግባራዊ ልናደርግ እንችላለን ብለዋል። ሁሉም በዚህ በመርሃ ግብሩ ላይ ተስማምተዋል። አሁን እንግዲህ ለተግባራዊነቱ ይፈርማሉ ተብሎ የሚጠበቅ ነው። በትልቁ እንግዲህ በአጠቃላይ ይሄ ነው ሪፎርም ያሉት አሁን እንዳልከው ሀገራቱ የሚመድቡት የብሔራዊ በጀት የሚያስፈልጋቸውን ገንዘብ ወይም በእርዳታ የሚያገኙትን ይሸፍናል። እንግዲህ ቅድም ከመለስኩልሽ ሌላ የእርዳታ ጉዳይ በዚህ አይነት መልኩ ሊቀጥል እንደማይችል በኢንዱስትሪ የበለጸጉ ሀገሮች የሀያዎቹ ቡድን የሚባሉ ተንጸባርቆ እርዳታ ወደፊት እንደማይፈልግ ሀሳቡ ተንሸራሽቷል። ስለዚህ ነው አሁን ይሄ አንዱ ሪፎርም የአፍሪካን ህብረት ማጠናከር የተባለው በዚሁ ያተኮረ ነው። ስለዚህ አባል ሀገሮች ያላቸውን ሀብት ብሔራዊ ሀብቱን ስራ ላይ ካዋሉ ከሚሰጠን እርዳታ በላይ ነው የሚል ስለሆነ ይህ ዲያስፖራም የሚልከው ገንዘብ በሬሚታንስ ይህ ሁሉ ይሸፍናል። እና ስለዚህ በአፍሪካ ያለውን ግጭት ሁሉ ለማቆም የምንችልበት አንደኛው መንገድ ነው ይሄ ነው በብሎ ነው የተንጸባረቀው በዚህ በማሻሻው ሪፎርም በተባለው እቅድ ላይ። ከዚህ በተጨማሪም ህብረቱ የወጣቶች የስራ እድልን በሚመለከት የተወያየ መሰለኝ። በዚህ ላይ ምን ተወሰነ? የመሪዎቹ ጉባኤ አሁን ይፋዊ ጉባኤውን እያካሄደ ነው ያለው እና አንድ ባንድ እየወጡ ከመድረስ እየተናገሩ ነው ያሉት። አሁን ይህን በማናገሪ ሰዓት እና መክፈቻው ላይ የአፍሪካ ህብረት የኮሚሽኑ ፕሬዚዳንት ማህማት ሙሳ ፋኪ ማህማት ያሉት ምንድን ነው ወጣቱ የታቀደውን ወደፊት የሃያ ዓመት እቅድ የሚረከቡት እነሱ እስከሆኑ ድረስ ለወጣቱ አንደኛ ስራ የመስጠት እቅድ አንደኛ ሲሆን፣ ተግባራዊ እንዲሆን፣ ሁለተኛ ደግሞ እኔ ራሴ ይሄን የሚከታተል አዲስ ቢሮ አቋቁማለሁ፣ የወጣቶችን ጉዳይ ተከታትሎ የጸደቀውን ተግባራዊ የሚያደርግ አካል አቋቁማለሁ ሲሉ ነው ቅድም እንግዲህ የሰማሁት። እሺ ለጊዜው አመሰግናለሁ ጌታቸው። አሁ እንግዲህ ይሄ ሆኖ ለጊዜው፣ ወደፊት በየግንባራቸው ጋዜጣዊ መግለጫ ሲሰጡ ነው የሚታወቀው ዝርዝሩ